በመግቢያችን እንደ ጠቀስነው የዛሬው ዕለት በየአመቱ እንደ አውሮፓውያን ዘመን አቆጣጠር ጥቅምት 11 ዓለም አቀፍ የሴቶች ልጆች ቀን ነው። ቆንጅ ይታየ ዕለቱን የተመለከተ ቅንብር አሰናድታለች። ወደዚያ እናልፋለን። በዛሬው የተባበሩት መንግስታት ድርጅት አለም አቀፍ የሴቶች ልጆች ቀን የወጣ አዲስ ሪፖርት በቂ የትምህርት ዕድል የማያገኙ ሴት ልጆች የሚጋለጡበትን የስቃይ ህይወት ትኩረት የሚስብ አዲስ ሪፖርት ወጥቷል። ፕላን ኢንተርናሽናል የተባለው የህጻናት ደህንነት ድርጅት ባወጣው በዚህ ሪፖርት በዓለም ዙሪያ እድሜያቸው ከ11 እስከ 15 የሆኑ 39 ሚሊዮን ሴት ልጆች ትምህርት ቤት የመግባት እድል ያላገኙ መሆናቸውን ያመለክታል። ይህ ችግር በአፍሪካ ህጉር የጸና መሆኑንም ያሰምርበታል። የዛሬውን ዓለም አቀፍ የሴቶች ልጆች ቀን ምክንያት በማድረግ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን የትምህርት እድል ውሱን ሲሆንባቸው ሴቶች ሕይወታቸውን ሙሉ ጉዳት ላይ ለሚጥሏቸው ችግሮች እንደሚጋለጡ አበክረው አስገንዝበዋል። ኤቨሪ የር ቴን ሚሊዮን ግርልስ አንደር ዘ ኤጅ ኦፍ ኤይትን ቢካም ቻይልድ ብራይድስ ኤንድ መኒ ኦፍ ዘም አንደር ዘ ኤጅ ኦፍ ሲክስቲን ኤንድ መኒ ኦፍ ዘውዝ ግርልስ አር ፎርስቲን በየአመቱ እድሜያቸው ከ18 ዓመት በታች የሆነ አስር ሚሊዮን ሴቶች ልጆች ይዳራሉ። በብዛት የሚዳሩት ገና አስራ ስድስት ዓመት ሳይሞላቸው ነው። ያለ ዕድሜ ጋብቻ ውስጥ የሚገቡት በግዴታ ስለሆነ ትምህርታቸውን የመቀጠል እድላቸውን ይነጠቃሉ። ጤናቸው ለአደጋ ይጋለጣል። በድህነት ተጠምደው ለመኖር ይዳረጋሉ። የተባበሩት መንግስታት ድርጅትም እለቱን አስደግፎ ባወጣው ሪፖርት ያለ እድሜ መዳር የሴቶች ልጆችን መሰረታዊ ሰብአዊ መብት የሚገፍ ሁለንተናዊ ስቃይ ውስጥ የሚዳርግ የመብት ጥሰት ነው ሲል ኮንኗል። በኢትዮጵያ ያለእድሜ መዳርን ለማስቀረት ጥረት እየተደረገና ችግሩ ከጊዜ ወደ ጊዜ እየተቀረፈ የመጣ ቢሆንም አሁንም በተለያዩ የአገሪቱ ክፍሎች የሚካሄድ በመሆኑ ብርቱ ስራ እንደሚጠይቅ እየተነገረ ነው። በኢትዮጵያ የአክሽን ኤድ የሴቶች ልማት መርሃ ግብር አስተባባሪ ወይዘሪት ቤተል ተረፈ እለቱን ምክንያት በማድረግ ችግሩን የማስወገድ ጥረቱንና ወደፊት የሚጠበቀውን ስራ ጠይቂያታለሁ። አመሰግናለሁ። ያለ እድሜ ጋብቻ በኢትዮጵያ በብዛት ከሚገኙ ጎጂ ባህላዊ ድርጊቶች ውስጥ አንዱ ነው። ከአስራ ስምንት አመት በታች የእድሜ ክልል የሆኑ ለአካለ መጠን ያልደረሱ ሴቶችን መዳር ማለት ነው። በኢትዮጵያ ተሻሽሎ የወጣው የቤተሰብ ህግ በአስራ ዘጠኝ ዘጠና አራት ማግቢያ እድሜን ወደ ከአስራ አምስት በፊት ከነበረው ህግ ወደ አስራ ስምንት ከፍ አድርጎታል። ወንጀለኛ መቅጫ ህግ ደግሞ በአስራ ዘጠኝ ዘጠና ሰባት ተሻሽሎ የወጣው ከ አስራ ስምንት አመት በታች የሆኑ እድሜ ያላቸውን ሴት ልጆች መዳር ወይም ማግባት ወንጀል እንደሆነ አስቀምጦ ከአስራ ሶስት አመት እስከ አስራ ስምንት አመት እድሜ ክልል ያሉ ሴቶችን ማግባት በሶስት አመት ሲያስቀጣ ከ አስራ ሶስት አመት እድሜ በታች ያላቸውን ሴቶች መዳር ወይም ማግባት ደግሞ በሰባት አመት የሚያስቀጣ እንደሆነ አስቀምጦታል። ህጉ ይሄ ቢሆንም አሁንም ያለ እድሜ ጋብቻ በብዛት እየተደረገ ያለ ነገር ነው። ግን ከጊዜ ወደ ጊዜ እየቀነሰ እየሄደ ያለ ነገር ነው። ሁለት ሺ አስራ አንድ ላይ የተወሰደው እንደ ኤውሮፓውያን አቆጣጠር ማለት ነው ሀገር አቀፍ ቼስ ሰርቬ ሁለት ሺ አስራ አንድ እንደ ኤውሮፓውያን አቆጣጠር ማለት ነው የተወሰደው ሀገር አቀፍ ጥናት የኢትዮጵያ ዴሞግራፊ ና ሄልት ሰርቬ የሚያሳየው ምንድን ነው? ከአስራ አምስት አመት እስከ አስራ ዘጠኝ አመት እድሜ ክልል ያሉ ሴቶች የተዳሩ በሁለት ሺ አምስት ና በሁለት ሺ አስራ አንድ መካከል ያለውን ልዩነት ሲያሳይ ሀያ ሰባት ከመቶ ሲሆኑ በሁለት ሺ አምስት አሁን ግን ወደ ሀያ ሶስት ከመቶ ዝቅ ብሏል በሁለት ሺ አስራ አንድ ስለዚህ የቀነሰ የመሄድ ነገር አለ ግን በ አንዳንድ ክልሎች ና ዞኖች ስንመለከት በጣም በ ከፍተኛ ሁኔታ እስካሁን ድረስ ያለበት አለ የትኞቹ ዞኖች ና ክልሎች ናቸው እነሱ አንድ የተደረገ ጥናት ነበረ በ ጎጂ ልማዳዊ ድርጊቶች አስወጋጅ ማህበር በሁለት ሺ ሰባት የተደረገ አገር አቀፍ ጥናት አለና ያ እንደሚያሳየው ለምሳሌ በአማራ ክልል በጣም በከፍተኛ ደረጃ ያለ እድሜ ጋብቻ አሁንም እንዳለ ያሳያል። በሰሜን ጎንደር ዞን እኛም የምንሰራበት አንድ ወረዳ አለን ሰሜን ጎንደር ዞን ውስጥ ሀያ አራት ነጥብ ሁለት በመቶ የሚሆኑ ሴት ልጆች ከ አስራ አምስት አመት እድሜ በፊት ይዳራሉ። ይሄ እንግዲህ ሁለት ሺ ሰባት እንደ አውሮፕያን አቆጣጠር የተወሰደው ጥናት የሚያሳየው ነው። ያው ጥናት ደግሞ ሲያሳይ ትግራይ ላይ ሰላሳ አራት በመቶ የሚሆኑ ሴቶች እንደዚሁ ከ አስራ ስምንት አመት እድሜ በታች እንደሚያገቡ፣ ወደ አርሲ ዞን ኦሮሚያ ክልል ውስጥ ሰላሳ ሁለት በመቶ የሚሆኑ ሴቶች ከ አስራ ስምንት አመት እድሜ በታች እንደሚያገቡ፣ በቤንሻንጉል ጉሙዝ ክልል ውስጥ ከ ሰላሳ አንድ በመቶ የሚሆኑ ከ አስራ ስምንት አመት እድሜ በታች እንደሚያገቡ በተለያዩ ዞኖች ውስጥ እና ክልሎች ውስጥ ያለውን ሁኔታ ያሳያልና በአገር አቀፍ ደረጃ እየቀነሰ ያለ ቢሆንም በአንዳንድ ቦታ ግን በከፍተኛ ሁኔታ አሁንም ያለ እድሜ ጋብቻ እንዳለ ያሳያል ማለት ነው። በእነዚህ አካባቢዎች ሕጎቹን የማስፈጸም የማስከበር ሁኔታ ባለመኖሩ ነው። ምክንያቶቹ የተለያዩ ናቸው። ያው አንደኛው በቂ የሕግም እውቀት አለመኖር ነው። አሁን እንኳን የጎጂ ባህላዊ ድርጊት እንደሆነ ያለ እድሜ ጋብቻ እዛ ላይ ያለው የሰው እውቀት እየጨመረ ሄዷልና ከዛም ጋር ተያይዞ የሚመጡ የጤና ጠንቆች ምን እንደሆኑ እውቀቱ እየጨመረ ሄዷል። ግን ሕጉን በሚመለከት ይኸው ጥናት እንደሚያሳየው ሀምሳ በመቶ የሚሆኑ ከተጠየቁት ሀምሳ በመቶ የሚሆኑ መላሾች በህግ እንደሚያስቀጥ ያለ እድሜ ጋር ብቻ አያውቁም። ስለዚህ አድርገው የሚገኙ ሰዎች ቢኖሩ አይከሰሱም ማለት ነው ወይ፣ ካለማወቅ የተነሳ ይህ አይነት ችግር አለ። ግን ሌሎችም ምክንያቶች አሉ። ህጉን ማስፈጸም ያለባቸው ወገኖች እንዲህ አይነቱን ነገር የሚከታተሉበት መንገድ ወይም መረብ የላቸውም ወይስ መንገዶች አሉ ህጉን ህጉን መተላለፍ የሚቻልበት መተላለፍ የሚቻልበት መንገድ የለም። በትክክል የተቀመጠ ነገር ነው ያ ከ አስራ ስምንት አመት በታች የሆኑ ልጆችን መዳር እንደማይቻል ያገቡትም እንደሚቀጡ የዳሩም ቢሆኑ ወይም በዚህ ስነ ስርአት ላይ እየተገኙ ግን ምንድነው እውቀቱ ብዙ ቦታ ላይ ኖር ይችላል። በተለያየ አካባቢ አሁን የማህበረሰብ ውይይት በተለያዩ ጉዳዮች ላይ በተለያዩ ጐጂ ባህላዊ ድርጊቶች ላይ ይደረጋል እና ከጊዜ ወደ ጊዜ ስለ ድርጊቱ ጉዳት የበለጠ እውቀት እየተገኘ ይሄደ ቢሆንም ግን አሁንም በተለይ እንደሚያስቀጣ በቂ እውቀት የለም እና እዛ ላይ ይበልጥ መሰራት አለበት ማለት ነው። ይበልጥ ግንዛቤ መፈጠር አለበት፣ የበለጠ ጥረት ይጠይቃል። እሺ፣ ወይዘሪት ቤተል ተረፈ፣ የአክሽንኤድ ኢትዮጵያ የሴቶች ልማት አስተባባሪ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።

we his hand, me bet to I am we was this from my I, I, I, I, have a look at Yahoo! Yahoo!